በአዲስ አበባ ዩኒቨርሲቲ በክረምት መርሃ ግብር ለድኅረ ምረቃ ፕሮግራም ተማሪዎች ለምርምር ስራ በመንግሥት የተፈቀደውን ክፍያ እንደተነፈጉ ሦስት መቶ ያህል ተማሪዎችን እወከላለሁ ያሉ አንድ ግለሰብ ለቪኦኤ ገልጠዋል። ከትምህርት ሚኒስቴሩ ገንዘቡ እንዲከፈል የተላለፈውን ማሳሰቢያ የዩኒቨርሲቲው ልዩ ልዩ አካላት እንዳልተቀበሉትም ተናግረዋል። መለስካቸዋማ ዝርዝራለሁ በደል ተፈጽሞብናል የሚሉት ሦስት መቶ ያህል የድህረ ምረቃ ፕሮግራም ተማሪዎች ተወካይ አቶ መሐመድ ኢማም፣ መንግስት በተለይም የገንዘብና የኢኮኖሚ ትብብር ሚኒስቴር በራሱ አነሳሽነት ለተማሪዎች የምርምር ሥራ የጨመረውን ባጀት በአዲስ አበባ ዩኒቨርሲቲ አሻፈረኝ ባይነት አልተከፈለንም ብለዋል። የትምህርት ሚኒስትሩ ዶክተር ጥላዬ ጌቴ ከ30 በላይ ለሆኑ ዩኒቨርሲቲዎች የጻፉት ደብዳቤ የገንዘብና ኢኮኖሚ ትብብር ሚኒስቴር ህዳር 9 ቀን 2009 ዓ.ም በጻፈው ደብዳቤ ለድህረ ምረቃ ተማሪዎች ለምርምር የሚውል በጀትን በዝርዝር እንዳስቀመጠ ያዋሱና ለተለያዩ የትምህርት ዘርፎች በየደረጃው የሚከፈለውን አመልክተዋል። ይህም የተወሰነው በጠቅላይ ሚኒስትር ጽህፈት ቤት እንደሆነም ሚኒስትሩ በደብዳቤው ገልጸዋል። አክለውም ይህ ደብዳቤ በከፍተኛ ትምህርት ተቋማት በማስተማር ላይ ላሉ በሁለተኛ ዲግሪ እና በሶስተኛ ዲግሪ ለሚሰለጥኑ መምህራን የጥቅማጥቅምን ጥያቄ ለመመለስ ታስቦ የተላለፈ ነው ይላሉ። እናም ዩኒቨርሲቲዎቹ ሁሉ በዚሁ መሰረት ክፍያውን እንዲፈጽሙም ያሳስባሉ። አቶ መሐመድ ለዚህ ደብዳቤ የተሰጣቸውን መልስ በዝርዝር ይናገራሉ። ይሄን ደብዳቤ ይዘን ሄደን አዲስ አበባ ዩኒቨርሲቲ ወይም ላይኛው ግቢ ስድስት ኪሎ ሄደን እንዲከፈለን ስንጠይቅ ሲጀመር ፕሬዚዳንቱ ቢሮ አትገቡም ብሎ ጸሐፊው ደብዳቤው ይሄ አይመለከተንም አይገዛንም ብሎ ወረወረው፣ እኛን አባረረን። በዚያ ዘን ተከታታይ ትምህርት ክፍል ኃላፊው ኮንቲኒው ኤጁኬሽን የሚባለው እዛም ጋ ሄድን። ይሄን የኔ አይመለከተንም ብሎ አባረረን። ተመልሰን ትምህርት ሚኒስቴር መጣን፣ አናገርናቸው። የትምህርት ሚኒስቴር ጸረ ስነ ምግባርና ጸረ ሙስና ቢሮ ማመለከትን ለሚመለከተው ሁሉ ትምህርት ሚኒስቴር ክፍል ላሉት ዴስክ ኃላፊዎች በሙሉ ጉዳዩን አስረዳን። አሁን ግን ሚኒስትሩን አላገኘናቸው። በሁለተኛው ጊዜ ማለት ነው ዞሮ የሚያስገድድ አካል እንደሌለ ነው። በመሀከሉ ይኸው ዩኒቨርሲቲው ቅዳሜ እንድንወጣ ማስታወቂያ ለጠፈ። ወደፊት ጉዳዩ የሚመለከታቸውን በማነጋገር ሰፋ ያለ ዝግጅት ለማቅረብ እንሞክራለን። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ